ኤስ ቢ ኤስ ሬዲዮ ወቅታዊ ጉዳዮች። ባለፈው ሳምንት ማብቂያ እዚህ አውስትራሊያ ሜልበርን ከተማ በኢትዮጵያውያን አውስትራሊያውያን ማህበረሰብ ዘንድ ከነበሩት ታላላቅ ሁነቶች መካከል የሚስተር ኪም ላቭግሮቭ በቪክቶሪያ የኢትዮጵያ የክብር ቆንስላ ሆነው መሾማቸውን ምክንያት በማድረግ የተዘጋጀው ስነ ስርዓት ነበረ። ምንም እንኳን ኢትዮጵያና አውስትራሊያ ከአጼ ሚኒሊክ ዘመነ መንግስት ጀምሮ ዘለግ ያለ ግንኙነት ቢኖራቸውም በዲፕሎማሲው መስክ ግን በኤምባሲ ደረጃ ሁለቱ አገራት ዲፕሎማሲያዊ ስራቸውን ያጠናከሩት ላለፉት ስድስት ዓመታት ብቻ ነበረ። በዚህም መሰረት ኢትዮጵያ በአውስትራሊያ ካምብራ በኤፍድሪ ባለሙሉ ስልጣን አምባሳደር ትርፉ ኪዳነ ማርያም የሚመራ የዲፕሎማት ቡድን ያለ ሲሆን በሜልበርንም ቪክቶሪያ ያለውን የህዝብ ብዛት በማሰብ ረገድ ተጨማሪ ቆንስላ በቪክቶሪያ መሾሙ አስፈላጊ በመሆኑ በኢትዮጵያ መንግስት ይሁንታን አግኝተዋል። በዚህም መሰረት ሚስተር ኪም ላፍክሮቭ ካለፈው ሳምንት ፌብሩዋሪ 28 2019 ዓ ም ጀምሮ በቪክቶሪያ የክብር ቆንስላ በመሆን ስራቸውን ጀምረዋል። በሜልበርን ክለብ በተካሄደው ስነ ስርዓት ላይ ትውልደ ኢትዮጵያውያንና አውስትራሊያን የተገኙ ሲሆን በስፍራውም የፊድሪ ባለሙሉ ስልጣን አምባሳደር ትርፉ ኪዳነ ማርያም ሚስተር ላፍግሮቭ ለዚህ ቦታ ለምን ብቁ ሆነው እንደተመረጡ አስረድተዋል። አይ አም ሃፒ ቱ ቢ ሂር ቱናይት ቱ ፎርማሊ ኢንትሮዲዩስ ሚስተር ቲም ላቭግሮቭ አንድ አናውንስ ዘ ሪዛምሽን ኦፍ ሂዝ ወርድ አዝ ሆነራሪ ኮንስል ኦፍ ኢትዮጵያ ኢን ቪክቶሪያ ስቴት። ሚስተር ኪም ላፍግሮቨን በይፋ ለማስተዋወቅና በቪክቶሪያ ሜልበርን የክብር የኢትዮጵያ ቆንስላ ሆነው መሾማቸውን ለማብሰር እዚህ ቦታ በመገኘቴ የተሰማኝን ደስታ ለመግለጽ እወዳለሁ እንደማስበው ሁላችሁም እዚህ የተገኛችሁት በጋራ ያገኘነውን ሁነት ለማሰብና ለኢትዮጵያውያንም ያላችሁን ክብር ለመግለጽ ነው። ሚስተር ኪም ላፍክሮቭ የተከበሩና የካበተ ልምድ ያላቸው የአውስትራሊያ ዜጋ ናቸው። እንዲሁም በአውስትራሊያ የኢትዮጵያ ወዳጅ ከሆኑት አንዱም ናቸው። ሚስተር ኪም ላቭ ግሮቭ እና ቤተሰባቸው ለኢትዮጵያ ባዕድ አይደሉም። ከኢትዮጵያ ጋርም ለረጅም ዓመታት ቅርብ የሆነ ግንኙነት አላቸው። ቅድሚያታቸው ኖርማል ላቭግሮቭ በ1950ዎቹና ስልሳዎቹ በኢትዮጵያ በዩኔስኮ ቢሮ የሰሩ ሲሆን ሚስተር ኪምም እሳቸውም በልጅነታቸው በኢትዮጵያም ኖረዋል፣ ትምህርታቸውንም ተከታትለዋል። ለኢትዮጵያ ያላቸውን ቅርብ ግንኙነትንም ኢትዮጵያዊት የሆኑትን ውብ ጽጌሬዳን በማግባትና ወንድ ልጃቸውንም ከኢትዮጵያ በማደጎ በማስመጣት አጽምተውታል። ሚስተር ላፍክሮቭንም የክብር ቆንስላ ሆነው በቪክቶሪያ እንዲያገለግሉ በጠየቅናቸውም ጊዜ ያለምንም ማመንታት ነበር ኃላፊነታቸውን የተቀበሉት። ስለዚህ ከልብ የሆነ አድናቆቴንም ለሚስተር ኪም ላፍክሮቭ ማቅረብ ወዳለው ለኢትዮጵያ ስላላቸው ፍቅርና አገልግሎት ለመስጠት ፈቃደኝነታቸውንም ስለገለጹ ኃላፊነትንም ስለወሰዱና በቪክቶሪያ ኢትዮጵያውያንን ለማስተዋወቅ ኃላፊነትም ስለወሰዱ አመሰግናለው። አያይዘንም የአውስትራሊያ መንግስትንም የሚስተር ኪም ላፍክሮቭን የሹመት ጥያቄን ባቀረብነው መሰረት ስላጸደቁልን አድናቆታችንን እንገልጻለን። አምባሳደር ትርፉ ኪዳነ ማርያም አያይዘውም ኢትዮጵያና አውስትራሊያ በነበራቸው የግማሽ ምዕተ ዓመት የጋራ ግንኙነት ከጊዜ ወደ ጊዜ እየተጠናከረ መምጣቱን ገልጸው የአውስትራሊያ መንግስት በተለያዩ ዘርፎች በኢትዮጵያ ለኢትዮጵያ እያበረከተ ያለውን ድጋፍ ጠቅሰዋል። በርካታ ኢትዮጵያውያን አውስትራሊያውያን መኖሪያቸውን በቪክቶሪያ እንደማድረጋቸው መጠን ሚስተር ኪም ላፍክሮፍ የክብር ቆንስላ አድርጎ መሾሙ አስፈላጊነቱን አጉልቶታል። እንዲሁም ደግሞ ንግድን፣ ኢንቨስትመንትን፣ ቱሪዝምን፣ የሰዎች ለሰዎች ግንኙነትን በቪክቶሪያ እንዲዳብር ያደርጋል ሲሉም ገልጸዋል። ኢትዮጵያ በአሁን ሰዓት የኢንቨስትመንት እድሎችን በማዕድን በግብርና ተዋጽኦ ሂደቶች በትምህርት መጓጓዣና ቱሪዝም እንዲሁም የኃይል ማመን ጫ ሴክተር አሏት። የአፍሪካ ዲፕሎማቲክ ማዕከል፣ ለአብዛኛዎቹ የምስራቅ አፍሪካ ሀገራት የንግድ መዛወሪያ ማዕከል፣ ከ1980ዎቹ አስቸጋሪ ሁኔታዎች ወጥታ በፍጥነት በማደግ ላይ ያለች ኢኮኖሚዋንም ያዘመነች አገር ነች። በቅርቡም አስደናቂ የሆነ የኢኮኖሚና የፖለቲካ ሁኔታዎችን እያስተናገደች ያለችና ለውጭ ኢንቨስትመንትም ሰፊ በርን የከፈተች አገር ነች። በተፈጥሮና በባህል ሀብትም የዳበረች እንዲሁ ከምንም በላይ ገንዘብን ለመስራት የሚቻልባትና በዚያም ጥሩ ስሜትን እንዲሰማ የምታደርግ አገር ነች። ፈጣን እድገቷና ወጣት ዜጎቿ እንዲሁም ከመቶ ሚሊዮን በላይ የህዝብ ብዛት ያላት ሀገር ነች። እኛም የምናበረታታው የቪክቶሪያ የንግዱ ማህበረሰብ አባላት የተፈጠረውን እድልና አማራጭ ከመያዝ እንዳይዘናጉ ነው። ቱሪዝምና የአጠቃላይ እውቀት ልውውጦች በዚህች በፍጥነት እያደገች ባለች አገር ላይ ታላቅ ቦታ አለው። የሚስተር ላፍግሮቭ ሹመትም ኢትዮጵያ ያላትንና ልትሰጥ የምትችለውን በተለይ ደግሞ ለቪክቶሪያ የንግዱ ማህበረሰብ አባላት እንዲሁም በአጠቃላይ በአውስትራሊያ ሙአለ ሀሳባቸውን በማፍሰስ የንግድ ልውውጥን ከኢትዮጵያ ጋር ማድረግ እንዲሁም የሕዝብ ለሕዝብ ግንኙነት በሁለቱ አገራት ለማድረግ ለሚሹም የሚስተር ላፍግሮቭ ሹመት ያለምንም ጥርጥር ፋይዳው ከፍተኛ ነው። የተጠቀሱትን ነገሮች ሁሉ ከግምት ውስጥ በማስገባት ስራቸውንም በአግባቡ ለመፈጸም ይችሉ ዘንድ ማንኛውንም ጠቃሚ የሆኑ እርዳታን ከኔም ሆነ ከስራ ባልደረቦቼም እንደሚያገኙ አረጋግጣለሁኝ። በስተመጨረሻም ያላችሁን ውድ ሰዓት በመጠቀም እዚህ በመገኘት ለምሽቱ ክብር በመስጠትና ከኢትዮጵያን ጋር ያላችሁን አንድነት ለማሳየት ለመጣችሁ ሁሉ ምስጋናዬን አቀርባለሁ። በቪክቶሪያ የኢትዮጵያ የክብር ቆንስላ ሚስተር ኪም ላቭግሮቭ በበኩላቸው አውስትራሊያ ከኢትዮጵያ ጋር ዲፕሎማሲያዊ ግንኙነት ሊያስፈልጋት ለምን ግድ እንዳለ እንዲህ ሲሉ ገልጸዋል። ኢትዮጵያ በለውጥ ሂደት ውስጥ ያለች ሀገር ነች ጥንታዊና ታላቅ የረጅም ዘመን ታሪክ ያላት አገር ናት። በዚህም የአሁኑ አገር እንዲሁም ደግሞ የመጪው አገር ልትባል ትችላለች። ኢትዮጵያ ታላቅና አዲስ ጠቅላይ ሚኒስትር ዶክተር አብይ አህመድ አሏት። ህልም ያላቸው አስፈላጊና አገር ገንቢ ባለ ታላቅ ራዕይ ተናግሮ አሳማኝና አንደበተ ርቱዕ መሪ አላት። ኢትዮጵያ ትክክለኛ የሆኑ መሪዎቹ አሏት። ፕሬዝደንት ሳህለ ወርቅ የመጀመሪያዋ ሴት ፕሬዝደንት አሏት። እኒህ ትክክለኛ ሰዎች ኢትዮጵያን ወደ ተሻለ መንገድ እንድታምራ እያደረጓት ይገኛሉ። በኢትዮጵያ ላይም ያለኝ አዎንታዊ አስተያየት ገደብ የሌለው ነው። We all need friends. Ethiopia is geopolitically a powerful and important country. For many years, it has been the home of the Organisation of African Unity. It's close to the Middle East, close to Europe, and has strong international relationships with. ዓለማችን በፍጥነት እየተራመደችበት ባለችበት ወቅት ሁላችንም አጋሮችን እንፈልጋለን። ኢትዮጵያ በአቀማመጧ በፖለቲካዊ አቋሟ ጠንካራና አስፈላጊ አገር ነች። ለበርካታ ዓመታትም የአፍሪካ አንድነት ድርጅት መቀመጫ ናት። ለመካከለኛው ምስራቅና ለአውሮፓ ቅርብ የሆነች ሀገር እንደመሆኗ ከእስያ ከአውሮፓ፣ ከአሜሪካ ልዕለ መንግስታት ጋር ጠንካራና ዓለም አቀፋዊ ግንኙነት ያላት አገር ነች ኢትዮጵያ። ከፍተኛ የዳያስፖራ ማህበረሰብም ያላት አገር ናት። አብሮ የመኖርና የመተባበር ለሌላው የመቆም ፍልስፍናዋም ለቪክቶሪያና አውስትራሊያ እንደ ግብዓት ሊቆጠር ይችላል። ነገር ግን ይህ የጋራ ስምምነትን ጉብኝትን፣ የጋራ መግባባትን ይጠይቃል። እንዲሁም የሰው ኃይል መዋልን ያስፈልገዋል። የኔ የቪክቶሪያ የክብር ቆንስላ ሆኖ መሾም የሚጠቅመውም በኢትዮጵያና በቪክቶሪያ መካከል ያለውን ድልድይ ማገናኘት ነው። በስተ መጨረሻም በሜልበርን የተከፈተው የቆንስላ ጽፈት ቤት ዋና ተግባሩም በአውስትራሊያና ኢትዮጵያ መካከል የንግድና ኢንቨስትመንት ግንኙነቶችን ማካሄድ ሲሆን በተጨማሪም የቆንስላ እገዛን ለሚፈልጉ ኢትዮጵያውያን አገልግሎቶችን ማቅረብ ይሆናል። ለኤስቢኤስ ራዲዮ ማርታ ጸጋው ከሜልበርን ወቅታዊ ጉዳዮች sbs.com.au